በሀረሪ ክልል የሚገኝ የማህበረሰብ ትምህርት ተቋም በይዞታው ውስጥ በሚፈጸሙ ህገወጥ የመሬት ወረራ እርምጃዎች ወይም ድርጊቶች የተነሳ የመማር ማስተማር ስራ መጀመር አልቻልኩም ይላል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በህገወጥ መንገድ መሬት ወረራው እየተቸገርኩ ነው ብላለች። የክልሉ ጸጥታ ምክር ቤት ችግሮቹን ለመፍታት ዝርዝር መርሃ ግብር አውጥቼ እየተንቀሳቀስኩ ነው ሲልም ገልጧል። አዲስ ቸኮል ዝርዝሩን ይዟል። የአዋብዳል ትምህርት ተቋም ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ተቋሙ የመሬት ይዞታ ላይ እየተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎች የሀገሪቱ ትምህርት ቤቶች መስከረም አስራ ሁለት ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። ሃይማኖታዊም ጭምር በመሆኑ በውስጡ መስጂድ፣ ክሊኒክ፣ የካልሲ፣ የብሎኬትና የምጣድ ፋብሪካዎች ያሉት ተቋሙ ካለፈው ሐምሌ ጀምሮ በህጋዊ ይዞታው ላይ እየተካሄዱ ያሉት ህገወጥ ግንባታዎችና መሰል ጥፋቶች ችግር እየፈጠሩ ብኝ ነው ብሏል። የተቋሙ ርዕሰ መምህር አቶ ሙራድ አብዲ ሀቢብ እንዲህ ይላሉ ይህንን የመጣውን ለውጥ በመልካም ጎኑ ከመቀበል ይልቅ ይህንን ተጠግቶ የተለያዩ ጥፋቶችን ለመፈጸም እንቅስቃሴ ሲደረጉ ቆይቷል። በዚህም በህጋዊ ይዞታ ላይ የሚገኙትን ብሉኬቶች ከሰባት መቶ ሜትር በላይ ያሉትን ብሉኬቶች በማፈራረስ ህገወጥ የቤት ግንባታዎችን በግቢ ውስጥ ሲያከናውኑ ቆይቷል። አሁንም እየተከናወነ ነው የሚገኘው። ከዚህ በተጨማሪ ደግሞ በመስጊዱ ፊት ለፊት የሚገኙትን ዛፎች በመቆራረጥ የተለያዩ ሱቆችን እንገነባለን በሚል ከኛ እውቅና ውጪ እንቅስቃሴዎች እየተደረጉ ነው የሚገኙት። ምን ያህል ህገ ወጥ ቤቶች ነው ይሆናሉ የተገነቡት? ከግቢ ውስጥ ሀምሳ ሶስት የህገ ወጥ የምንባ ቤቶች ተገንብተዋል። ረ ተማሪዎች አሉ። ተማሪዎች የመጸዳጃ ቤት መጠቀም አይችሉም። ምክንያቱም የተሰራው ቤት እና የተማሪዎች መጸዳጃ ቤት አጠገብ ላጠገብ ነው። የጋራ መጠቀሚያ ቦታ አድርጎታል ቤቱ በግቢ ውስጥ ቤቶች የተሰሩበት የስፖርት ቦታ አለ ሙሉ በሙሉ ስፖርት ባለፈው ሁለት ሺህ አስራ አንድ ትምህርት ዘመን ላይ ምንም አይነት የስፖርት ትምህርት ወይም ለስፖርት ምስካሪ ሳይደረግ አሞቶ አልኳል። በተጨማሪም ትንኮሳዎች አሉ። ጾታዊ ትንኮሳዎችም በተለያዩ ጊዜ ያጋጥመናል። መምህራኖች በነጻነት ገብቶ የማስተማር እንትን አልነበራቸውም። በተጨማሪ ደግሞ የተለያዩ ዛቻዎች፣ ማስፈራሪያዎችን በአመራሩ እና በተለያዩ አካላት ሲደርሱ ነበር። ግቢ ውስጥ ከብቶቻቸው ግቢ ውስጥ ነው የሚውሉት ይሄ ሁሉ ችግሮች ባሉበት የሁለት ሺህ አስራ ሁለት የትምህርት ዘመንን እንደሁም ያለ ትምህርት ቤት ቦርድ እና ትምህርት ቤት አመራር ሀገር አቀፍ ደረጃ መስከረም አስራ ሁለት በይፋ ትምህርት ተጀምሯል። እኛ ጋር አልጀመርም። መፍትሄ እስካላገኘ ድረስ ደግሞ ትምህርት የመቀጠል አዝማማያዊ ይነችሳ ይገኝም ማለት ነው። ተቋሙ አሁን ባለበት ሁኔታ የመማር ማስተማር ሂደቱን መቀጠል እንዳልቻለ ከወላጆች ና ከከተማ ነዋሪዎች ጋር ሊያካሄድ የነበረው ስብሰባም እንደተከለከለ ተናግረዋል። በተመሳሳይ በሀረር ከተማ የሚገኙት የስላሴ ሚካኤል ና ጊዮርጊስ አብያተ ክርስቲያናት ይዞታዎችን በህገወጥ ወጥ መሬት ወረራ እየተያዙ መሆናቸውን ቤተ ክርስቲያኗ አስታውቃለች። የሀረር መካነ ስላሴ ካቴድራል ና የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪ ና በቤተ ክርስቲያኗ የተፈጠረውን ህገ ወጥ የመሬት ወረራ ችግር ለመፍታት የተቋቋመ ኮሚቴ ሰብሳቢ የሆኑት መላከ ሰላም ጥበቡ መላኩ በሶስቱ ቤተክርስቲያን አሉ ያሏቸውን የመሬት ወረዳ ችግሮች እንዲያስረዳሉ። አንደኛ በዚህ በእኛ በመካነ ስላሴ ካቴድራል ስር የሚተዳደር በደርግ ጊዜ ያው ተወርሶ ኪራይ የምንጠቀምበት በተለምዶ እንቁላል ቤት ተብሎ የሚጠራለ እስካሁን ድረስ ያው ኪራዩን ቤተክርስቲያን እየተጠቀመችበት ነው ያለችው። አሁን በዚህ ሰሞን ግን የተደረገው ምንድን ነው ያወጣቱ ማለት ሂደው እየሰሩበት ነው ያሉት። ለሚመለከተው አካላት ሁሉ አሳውቀናል። እንግዲህ ሰሞኑን በተቋቋመው ግብረ ኃይል ያው በአጭር ጊዜ ውስጥ የሆነ መልስ ታገኛላቸው የሚል ነገር ነው። እነሱ ግን በአንድ ሳምንት ውስጥ ቦታውን ወረው ቆርቆሮ ምናምን ሁሉ መጥተውበታል። ቦታው ባዶ ቦታ ነበር ወይስ ህንፃ ነው የነበረው? እንቁላል ቤት ህንፃ አለው። ከህንፃው ፊት ለፊት ባዶ ቦታ አለ። ከህንፃው ፊት ለፊት ማለት ቦታው ካርታ ያለው ነው አሁን ምንድን ነው ሰሞኑ ባለው በዚህ በአቦከር ጊዮርጊስ ቤተክርስቲያን አካባቢ እንደዚሁ የመቃብር ቤት እያፈረሱ ወረዳዎችም አሉ። አንዳንድ በዚሁም በሚካኤል ቤተክርስቲያን እንደዚሁ የመቃብር ቤቶች አሉ። አሁን እነሱ እያሉ ያሉ ጠብቁ፣ በአጭር ጊዜ እናስተካክለው ሁለት ምናምን የሚል ነገር ነው የመሬት ወረራው አለበሰብ ይሄ አሁን እንቁላል ቤት ያልኩት በዚህ ሳምንት ውስጥ የተፈጠረ ነው ያቦከሩ እና የሚካሄሉ ያው ቆይቷል ግን አሁን ደግሞ ያው በአዲስ መልክ እየተጠናከረ ነው እየቀጠለ ያለው ኮማንደር አብዲ አብራሂም የሀረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክቶሬት ዳይሬክተር በአሁኑ ሰዓት ህገ ወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ ዝርዝር መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ ከለጡ ጋር ተያይዞ የመጡ ነገሮች አሉ ደረጃ በደረጃ ችግሮችን እየፈታን እየፈታን ይህ እንዳያለንበት ሁኔታ አለ። እንደገና ፖሊሳችን መንደረጃ ላይ እንደነበረ የዛሬ ስድስትና አምስት ወር አካባቢ ምን ላይ እንደነበረ ታቃለን። አዲሶ ወስደን ከመጣን በኋላ ሁኔታዎችን ቆም ብለን ፖሊስን ውስጣችንን እያጠራን ነገሮችን እያስተካከልን የመጣንበትና ፖሊስ አሁን ወደ ስራ የገባበት ሁኔታ ነው ያለው። ህግን ላይ ማስከበር ደግሞ እየተጠቀምን ያለናቸው መንገዶች አሉ። አሁን አንዳንድ እንግዲህ አውለቱን ተቀብሎ ችግር እየፈጠሩ ያሉበት ሁኔታ አለ። እነሱን ደግሞ የማጥራት እና የማሳምን ወይ ወደ መልካምነት የመመለስ ሰላማዊነት የመመለስና ህዝብ እያወያየን መመለስ ያለባቸውን ነገሮች እየመለስን እየሄድንበት ያለንበት ሁኔታ አለ። በእቅዱ ላይ አፈጻጠሞች ስኬጅል ወቶላቸው ከሃይማኖት አባቶች ጋር ውይይት ጀምሮ እስከ ህብረተሰቡ ድረስ ወርዶ ይሄ ነገር በትክክል ወደ ነበረበት ነገር ሥራዎች ስራዎች የተሰሩ ያሉበት ሁኔታ ነው ያለው። እነኚህ ስራዎች ያው በቀጣይነት እየታዩ የደረስንበትን ሪፖርት እያደረግን እየተገናኘን እየተወያየን የምንሄድበት ይሆናል። በአዋብዳል ትምህርት ቤት የተጠራው ህዝባዊ ስብሰባም የተሰረዘው የመሰብሰብ ነፃነታቸውን ለመንፈግ ሳይሆን ከስብሰባው በፊት በአጭር ጊዜ ውስጥ ለችግሩ መፍትሔ ሊሰጥ በሚችልበት ሁኔታ ላይ በጋራ ተመካክሮ ለመስራት በመስማማታችን ነው ብለዋል። በሐረሪ ክልል ባለፈው ዓመት የግለሰቦች ኮንዶሚኒየም ቤትን በመስመር ገብቶ የመኖር ከካሳ ጋር በተያያዘ የውሃ መስመሮችን የመዝጋት ነዳጅና፣ መሰረታዊ ፍጆታ እቃዎች ከህጋዊ ይልቅ በህገወጥ መንገድ መገኘት በተደጋጋሚ ቅሬታ የቀረበባቸው የነበሩ ችግሮች ናቸው። ክልሉና የፌዴራል ሰላም ሚኒስቴር በወሰኑት መሰረት የክልሉ ፖሊስ የሁለት ወር ስልጠና እንዲወስድ ተደርጎም ነበር። ይህን ተከትሎም አብዛኞቹ ችግሮች ቀስ በቀስ የተቀረፉ ሲሆን አሁንም ግን ከመልካም አስተዳደር አንጻር የሚነሱ ችግሮች አልቀሩም። ክልሉ እስካሁን የ2012 በጀቱን አለማጽደቁንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።